በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ አስራ አምስት ሁለት ሺ አስራ ሶስት አመተ ምህረት ዝግጅታችን ጀመረ። በትግራይ ክልል የሰብአዊ ረዴት ተደራሽነት እንዲፋጠንና በክልሉ ሁኔታዎች የሚረጋጉበት ሁኔታ እንዲፈጠር የተባበሩት መንግስታት ድርጅት ጥሪ አቀረበ። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ ወርቅ በባህላዊ ዘዴ በሚለቀምበት ስፍራ ላይ ባለፈው ሰኞ በተከፈተ ተኩስ ሰዎች መገደላቸውን የወረዳው አስተዳዳሪ ገለጹ። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ትላንትናና ዛሬ በጎንደር ከተማ ተካሂዷል። የአማራን ሕዝብ ለጉዳት የሚዳርጉ መልእክቶችና መፈክሮች ህዝባዊ ሰልፎች ላይ መንጸባረቅ እንደሌለባቸው የአማራ ክልል ርዕሰ መስተዳድር አሳሰቡ። እነዚህንና ሌሎች ዘገባዎችን በምሽቱ መሰናዶ ታድምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና ለአለም ዜና እናስደምጣችሁ። ያስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። የኢትዮጵያ ትግራይ ክልል ግጭት ስድስተኛ ወሩን የያዘ ሲሆን፣ እስካሁን ባለው ጊዜ ድምፅ ሳያሰማ የቆየው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትናንትናው ዕለት መግለጫ አውጥቷል። በትግራይ ክልል የሰብአዊ ረዴት ተደራሽነት እንዲፋጠንና በክልሉ ሁኔታዎች የሚረጋጉበት መንገድ እንዲፈጠር ጥሪ አቅርበዋል። በተባበሩት መንግስታት ድርጅት የኢትዮጵያ ሚሽን በበኩሉ በኢትዮጵያ የሚካሄደው የሕግ ማስከበር ተግባር የኢትዮጵያ የውስጥ ጉዳይ ነው። ተፈጽመዋል ለተባሉት በደሎችም ተጠያቂነት እንዲኖር ለማድረግ መንግስት ቁርጠኝነቱን ገልጿል ብሏል። ሙሉ ዘገባውን በምሽቱ አብይ ርዕስ እናቀርባለን። ዛሬ ማለዳ በምስራቅ ሐረርጌ ዞን ደደር ከተማ አካባቢ የመሬት መንቀጥቀጥ ተከሰተ። የመሬት መንቀጥቀጡ በድሬዳዋና ሀረር ድረስ መሰማቱን ነዋሪዎች ተናግረዋል። ክስተቱ የአካባቢው ከተሞች በህንፃ ግንባታ ላይ አስፈላጊውን ጥንቃቄ እንዲያደርጉ የሚያስታውስ ነው ብለዋል ባለሙያዎች። አዲስ ቸኮል ተጨማሪ አለው። ዛሬ ጠዋት አንድ ሰዓት ከ54 ደቂቃ ላይ በምስራቅ ሐረርጌ ዞን ደደር አካባቢ የተከሰተው የመሬት መንቀጥቀጥ ከደደር አልፎ ድሬዳዋና ሀረር ድረስ የተሰማ ነበር። የዛሬው የመሬት መንቀጥቀጥ ከሳምንት በፊት ከተከሰተ የበለጠ ጥንካሬ እንዳለው በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ተቋም ዳይሬክተርና የመሬት መንቀጥቀጥ ባለሙያ ፕሮፌሰር አታላይ አየለ ተናግረዋል። በአፍሪካ ቀንድ አካባቢ የሚፈጠሩትን የመሬት መንቀጥቀጦች ከጅቡቲ ከኢትዮጵያ ከኬንያና ከዩጋንዳ ያሉ ጣቢያዎች የመዘገቡት መረጃ ሁልጊዜ ወደ መረጃ ቋታችን ይገባል እና ከዚያ ተነስተን ዛሬ ጠዋቱ አንድ ሰዓት ከአምሳ አራት ደቂቃ አካባቢ ሰላሳ ሰባት ሰከንድ ይመስለኛል በሬክተር ስኬል አራት መጠን ያለው የመሬት መንቀጥቀጥ ከድሬዳዋ ሰሜናዊ አቅጣጫ ደደር አካባቢ ማለት ነው እዚህ አካባቢ እንደተፈጠረ ለማወቅ ችለናል ማለት ነው። ድሬዳዋ ላይም ስሜቱ ነበረ ነበረአሁ ሁሉ ሰምተዋለ ለሚያ አደረር ድሬዳዋ የባለፈውም እንደዚሁ ነው። በማህበራዊ ሚዲያዎች በድሬዳዋ የመሬት መንቀጥቀጥ ተከሰተው የሚባለው ስህተት ነው ያሉት ፕሮፌሰር አታላይ መንቀጥቀጡ የተከሰተው ደደር ላይ ነው። ሆኖም እስከ ድሬዳዋ ና ሀረር ድረስ የተሰማ ነበር ብለዋል። ከሳምንት በፊትም በሬክተር ስኬል ሶስት ነጥብ አንድ ያስቆጠረ የመሬት መንቀጥቀጥ ተከስቶ የነበረ ሲሆን ይህ መደጋገሙ በራሱ ግን ወደፊት ሊከሰት ስለሚችል ነገር የሚጠቁመው ምንም ነገር የለም ብለዋል። በአሁኑ የመሬት መንቀጥቀጥ ምንም የደረሰ ጉዳት የሌለ ሲሆን በስምጥ ሸለቆ ና በአቅራቢ ያሉ ከተሞች ለመሬት መንቀጥቀጥ ተጋላጭ ናቸው ብለዋል ፕሮፌሰሩ። ይህም አውዳሚ ጥፋትን የሚያስከትል ከባድ መንቀጥቀጥ ሊያስከትል ስለሚችል ህንፃዎች ሲገነቡ ይህን ግምት ውስጥ ያስገቡ እንዲሆኑ መክረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ የኢትዮጵያ የኮቪድ-19 ስርጭት ይዞታን ወደ ተመለከቱ መረጃዎች ስንሻገር ከጤና ሚኒስቴር ዕለታዊ የወረርሽኙ መረጃ ባገኘነው አሀዝ መሰረት እስከ ትናንትና ሐሙስ በነበረው ጊዜ የቫይረሱ ተጋላጮች ቁጥር በአጠቃላይ በሀገሪቱ 247989 መድረሱን ያመለክታል በበሽታው ሳቢያ ህይወታቸው ያለፈው ሰዎች ቁጥር ደግሞ በጠቅላላው 3496 መድረሱን ነው የሚያሳየው። ትናንት 22፣ ከትናንት በስቲያ ረቡዕ 35፣ ማክሰኞ እለት የ47 ሰዎች ህይወት በኮቪድ-19 ምክንያት ማለፉን ነው እለታዊ መረጃው የሚያመለክተው። የኢትዮጵያ የጤና ባለስልጣናት የጤና ባለሙያዎችና የዘርፉ ጠቢባን እና ሌሎችም የስርጭቱ ይዞታ እየከፋ መሆኑን ሆስፒታሎች አካባቢ ያሉትን ችግሮችም አጥብቀው በማሳሰብ ህብረተሰቡ የሚመከሩትን የቫይረሱን መከላከያ መንገዶች ሁሉ ያለ ቸልታ ተግባራዊ በማድረግ ለራሱና ለቤተሰቡ ጥንቃቄ እንዲያደርግ መምከራቸውን እንደቀጠሉ ናቸው። ወደ ዓለም አቀፍ የኮቪድ-19 ጉዳይ ዜና ስንሻገር የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሃኖም የዓለምን የኮቪድ-19 ክትባት አቅርቦት ለራሳቸው ብቻ የሚሰበስቡ ሀገሮችን አጥብቀው ነቅፈዋል። ዶክተር ቴድሮስ በቅርቡ በኒውዮርክ ታይምስ ጋዜጣ ላይ ባወጡት ጽሑፍ ክትባቱን ማግኘት ለሚቸግራቸው ሀገሮች ለማቅረብ ባለም የጤና ድርጅት አሰባሳቢነት በተቋቋመው በኮቫክስ አማካይነት የሚደረገውን ጥረት ክትባት ለራስ ብቻ መሰብሰብ ሲሉ በገለጹት አድራጎት ጥረቱ እየተዳከመ መሆኑን አመልክተዋል። በአሁኑ ወቅት በዓለም ላይ ጥቂት ከበርቴ ሀገሮች የሚመረቱትን ክትባቶች የበለጠ ዋጋ ለሚከፍላቸው ከሚሸጡ ኩባንያዎች ላይ ተቀራምተው በመግዛት የሚያግበሰብሱበት ሌሎች ደግሞ ትርፍራፊውን የሚቃርሙበት ሁኔታ እየታየ ነው ብለዋል። ዶክተር ቴድሮስ አያይዘውም ወረርሽኙን ለመዋጋት ያለው መፍትሄ ቀላል ነው፣ ያም ማካፈል ወይም አለማካፈል፣ ከሁለት አንዱን መምረጥ ያስፈልጋል ሲሉ አሳስበዋል። አስከትለውም በዚያ ደግሞ የሚፈተነው ሳይንሱ ወይም የኢኮኖሚና የኢንዱስትሪ አቅም ሳይሆን የሚፈተነው ማንነት ነው ብለዋል። የወረርሽኙን ይዞታ በተመለከቱ ዜናዎች ህንድ ውስጥ የቫይረሱ ስርጭት በከፋ ሁኔታ ማሻቀቡን ቀጥሏል። ባለፈው የ24 ሰዓት ጊዜ ውስጥ 332730 አዲስ ተጋላጮች መገኘታቸውን ህንድ አስታውቃለች። በቀደመው ቀን ከተመዘገበው ከፍተኛው የአንድ ቀን የተጠቂዎች አሃዝ እየበለጠ ነው። በዋና ከተማዋ ኒው አምስት ሆስፒታሎች ለኮቪድ ህሙማን የሚያስፈልግ ኦክሲጅን እንደጨረሱ ወይም እየጨረሱ መሆናቸው ተዘግበዋል። ይህ በዚህ እንዳለ ከሦስት ወራት በኋላ የቶኪዮ ኦሊምፒክስ ውድድር የምታስተናግደው ጃፓን በወረርሽኙ እየተባባሰ መምጣት የተነሳ አስቸኳይ ጊዜ አዋጅ ልታውጅ መሆኑ ተዘግበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቤጂንግ በአህጉሪቱ ወታደራዊ መረቦቿንና የባህር ኃይሎቿን መሰረት እያጠናከረች ነው በሚል አፍሪካ የሚገኙ የዩናይትድ ስቴትስ የጦር ኃይሎች አይኖቻቸውን ቻይና ላይ ጥለዋል። በአፍሪካ የዩናይትድ ስቴትስ የጦር አዛዥ ጄኔራል ስቴፈን ታውንሰንድ ትናንት ሐሙስ፣ ለዩናይትድ ስቴትስ ህግ አውጪዎች ሲናገሩ የእኔ ትልቁ ትኩረት በአፍሪካ ዳርቻ ያለው የአትላንቲክ አካባቢ ነው ብለዋል። ቻይና በአፍሪካ እንደ አውሮፓውያን አቆጣጠር በ2017 የመጀመሪያዋ የሆነውን የጦር ሰፈር የመሰረተችው በምስራቅ አፍሪካ በምትገኘው ጅቡቲ ዶራሌ ላይ ነው። ጅቡቲ ውስጥ ከሚገኘው የዩናይትድ ስቴትስ የጦር ሰፈር ጋር በማስተያየት ሁኔታውን የገለጹት የዩናይትድ ስቴትስ ወታደራዊ ባለስልጣናት ይህንን የቻይናን የጦር ሰፈር ልክ ደጃፋችን ላይ መጥቶ የተመሰረተ ነው ብለዋል። ታውንሰንድ እግሯን ጅቡቲ ውስጥ የተከለችው ቤጂንግ ይዞታዎቿን ይበልጥ ለማስፋፋት ተጨማሪ ቦታዎችን እየቃኘች ነው ሲሉም አክለዋል። ባለፉት ሁለት ዓመታት ውስጥ ከጦር ሰፈራቸው ጋር በማገናኘት ትልቅ አቅም ያለውን የባህር ኃይል ግንባታንም አጠናቀዋል ነው ያሉት። በስፍራውም ትላልቅ የጦር መርከቦቻቸውን ጨምሮ የቻይና የጦር አውሮፕላኖችና የኒውክሌር ተሸካሚ ሰርጓጅ መርከቦችን ሊያስተናግድ የሚችል መሆኑንም ጀኔራሉ አስረድተዋል። ቻይና ይዞታዋን በምስራቅ አፍሪቃ አቅጣጫ ወደ ደቡብ በማስፋት በታንዛኒያና በመላዊ የአትላንቲክ ውቅያኖስ ዳርቻ የመስፋፋት ሀሳብ እንዳላት የአሜሪካ ባለስልጣናት ተናግረዋል። ታውንሰንድ ትናንት ለመወሰኛው ምክር ቤት የጦር ኃይሎች ጉዳይ ንዑስ ኮሚቴ አባላት እንደተናገሩት ይህ ከቻይና በኩል የተሰነዘረ ትልቅ ስጋት ነው ብለዋል። አክለውም ቻይና ካአሁን በኋላ ወደቦችን የምትፈልገው ከጋዝ መቅጃና ከገበያ ስፍራዎች ላለፈ ጉዳይ ነው ብለዋል። መሳሪያዎቻቸውን የሚያድሱበትና የጦር መርከቦቻቸውን ስለሚጠግኑበት ወደብ ነው የማወራው ሲሉም አክለው ተናግረዋል። ስለ ቻይና የጦር ፍላጎትና እቅድ ከጦር አዛዡ በተጨማሪ ከሌሎችም ወታደራዊ ባለስልጣናት የምስክርነት ቃል ተሰምቷል። ባለፈው መጋቢት ወር የዩናይትድ ስቴትስ የደቡባዊ ንፍቀ ክበብ አዛዥ አድሚራል ክሬግ ፉለር ቻይና እስከ ማዕከላዊና ደቡብ አሜሪካ ድረስ መስፋፋት ትፈልጋለች ማለታቸው ይታወሳል። ይህን ቀጣና ፉክክር እንደሚካሄድበት ግንባር አድርጌ ነው የማየው ብለዋል ፉለር። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የዓለምን የአየር ግለት መዋጋት ስለሚያስገኘው የኢኮኖሚ ጠቀሜታ ገለጹ። የዩናይትድ ስቴትሱ ፕሬዚደንት በኢንተርኔት አማካይነት ያሰናዱትን የሁለት ቀናት የዓለም የአየር ንብረት የመሪዎች ጉባኤ ዛሬ ባጠናቀቁበትና የንግዱና የሰራተኛ ማህበራት መሪዎችን ባሰባሰበው ጉባኤ ከዋይት ሀውስ ባሰሙት ንግግር በአየር ንብረት ደህንነትና ዝግጁነት እንዲሁም በመሰረተ ልማት ላይ መዋለነዋያችንን ስናፈስ ለሁሉም እድል እንፈጥራለን ብለዋል።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 አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ፣ በ25 ሜትር ባንድ በ1240 ኪሎ ኸርዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 15 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 943 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ትግራይ ክልል ውስጥ የሰብአዊ ረድኤት በተፋጠነ ሁኔታ የሚዳረስበት መንገድ እንዲጠናከርና ክልሉ ወደ ነበረበት መረጋጋት እንዲመለስ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አሳስቧል። በሌላ በኩል ክልሉ ውስጥ ተፈጥረዋል የሚባሉት የመብቶች ጥሰቶችና በደሎች አጥፊዎችን በተጠያቂነት ለመያዝ መንግስት ቁርጠኛ መሆኑን በመንግስታቱ ድርጅት የኢትዮጵያ ልዑክ ያሳወቀ ሲሆን ኢትዮጵያ ውስጥ ሕግን የማስከበር ተግባር የኢትዮጵያ የውስጥ ጉዳይ መሆ መሆኑን አመልክቷል ሪፖርተራችን ማርጋሬት ባሽር ከኒውዮርክ ያጠናቀረችውን ዘገባ አዳነች ፍሳህየ ታቀርበዋለች አስራ አምስት ሀገራትን የሚያቅፈው የጸጥታ ምክር ቤት በትግራይ ክልል በሴቶችና በልጃገረዶች ላይ ይፈጸማል ስለሚሉት ዘገባዎች ጽኑ ስጋት እንዳለው ገልጿል በጉዳዩ ላይ ምርመራ እንዲደረግና ጥፋተኞቹ ተጠያቂ እንዲሆኑም ጥሪ አድርጓል ነገር ግን በቀጥታ አላወገዘም የጸጥታው ምክር ቤት አባል ሀገሮች ዓለም አቀፉ የረድኤት ጥረት በተባበሩት መንግስታት ድርጅት አስቸኳይ የሰብአዊ ረድኤት መርሆች መሰረት እንዲካሄድ ጥሪ ያደርጋል። መርሆቹም ሰብአዊነትን፣ ገለልተኝነትን፣ ወገንተኝነትን ባስወገደ መልክና በነፃ መስራትን ያቀፉ ናቸው። በትግራይ ያለው የጸጥታ ጉድለት የሰብአዊ ረድኤት ስራን ያሰናክላል በማለት ሁኔታዎች እንዲረጋጉ ጥሪ አድርጓል። በትግራይ እየተሰሙ ያሉት በሴቶች ላይ የሚፈጸሙ በደሎች እጅግ የሚያስደነግጡና የሚረብሹ ናቸው። በደሉ የተፈጸመባቸው ሴቶች በአብዛኛው በወታደሮች በዘግናኝ ሁኔታ እንደተደፈሩ፣ አንዲት ሴት ላይ በህብረት ሆነው እየተፈራረቁ የወሲብ ጥቃት እንደሚፈጽሙባቸው መናገራቸውን ዘገባዎች ጠቁመዋል፣ ይላል የጸጥታው ምክር ቤት ያወጣው መግለጫ። አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን የያዝነው ሳምንት በተናገሩት መሰረት በትግራይ ክልል ውስጥ በሴቶች ላይ የሚፈጸመው የጭካኔ ተግባር መጠንና ስፋትን በሚመለከት የተሟላ መረጃ ለማግኘት ብዙ ወራት ሊፈጅ ይችላል። የጸጥታው ምክር ቤት አባላት ቀጠናዊ የሽምግልና ጥረትን አጥብቀው እንደሚደግፉ ገልጸዋል። በተለይም የአፍሪካ ሕብረትና የምስራቅ አፍሪካ የልማት ትብብር በይነ መንግስታት ኢጋድ ስለ ጉዳዩ መስራታቸውን እንዲቀጥሉ አጽንኦት ሰጥተውበታል። በጸጥታው ምክር ቤት በጉዳዩ ላይ መግባባት እንዲኖር የሚደረገውን ድርድር የመራችው አየርላንድ መሆኗ ታውቋል። አይርላንድ ባለፈው ጥር ወር በጸጥታው ምክር ቤት ለሁለት ዓመታት የሚዘልቅ የተረኛ አባልነት ቦታ ካገኘች ወዲህ በትግራይ ጉዳይ ላይ ሁለት ጊዜ ኦፊሴላዊ ያልሆኑ ስብሰባዎች ጠርታለች። ኢትዮጵያ ኦፊሴላዊ የጸጥታው ምክር ቤት አጀንዳ ስላልነበረች ነው ኦፊሴላዊ ያልሆነ ስብሰባ የጠሩት። በተባበሩት መንግስታት ድርጅት የአይርላንድ መልእክተኛ ጀራልዲን ባይርን ኔሰን ባለፈው ረቡዕ በጆርጅታውን ዩኒቨርሲቲ በትግራይ ጉዳይ ላይ በተደረገው ስብሰባ ሲናገሩ የጸጥታው ምክር ቤት በትግራይ ጉዳይ ላይ ያሳየው ዝምታ ጆሮ ይደፍናል፣ ዝምታውም ሁኔታውን አረዳም ብለው ነበር። ዛሬ ግን የጸጥታው ምክር ቤት በትግራይ ስላለው ሰብኣዊ ሁኔታ ያለውን ስጋት ለመጀመሪያ ጊዜ በአንድ ድምፅ አሰምቷል ሲሉ ባወጡት መግለጫ ጠቅሰዋል። የጸጥታው ምክር ቤት የኢትዮጵያ መንግስት የወሰዳቸው የመጀመሪያ እርምጃዎች መኖራቸውን ተቀብሎ በትግራይ ያሉት የሰብአዊ ረድኤት ድርጅቶች ያለምንም ገደብ ለሚያስፈልጋቸው ሁሉ ረድኤት ለማቅረብ እንዲችሉ ጥሪ አቅርቧል። ካለፈው ጥቅምት ወር መገባደጃ አንስቶ ትግራይ በግጭት ስትታመስ ቆይታለች። የኢትዮጵያ መንግስት እንደሚለው ጦርነቱ የተጀመረው ህዝባዊ ወያነ ሐርነት ትግራይ በቦታው የነበረውን ወታደራዊ ሰፈር ካጠቃ በኋላ ነው። በተባበሩት መንግስታት ድርጅት ያለው የኢትዮጵያ ሚስዮን የጸጥታው ምክር ቤት ላወጣው መግለጫ በትዊተር ምላሽ ሰጥቷል። ኢትዮጵያ ያለው የህግ ማስከበር እንቅስቃሴ የሰብዊ መብቶች ህጎችን ባቀፉ የሀገሪቱ ህጎች ላይ የተመሰረተ የሀገር ውስጥ ጉዳይ መሆኑን ሚስዮኑ ሊያሰምርበት ይፈልጋል። በትግራይ ህግና ስርዓት ለማስከበር የተወሰደው እርምጃ በሀገሪቱ የሉዓላዊነት ደንብ መሰረት ነው ይላል በተባበሩት መንግስታት ድርጅት ያለው የኢትዮጵያ ሚስዮን በትዊተር ያወጣው መግለጫ። የኢትዮጵያ መንግስት በበኩሉ የወሲብ ጥቃቶችን ባካተቱ የሰብዊ መብት ጥሰቶች ላይ ምርመራ አካሄዳለሁ ተጠያቂነት እንዲኖርም አደርጋለሁ ማለቱ የሚታወቅ ነው። ሰብአዊ ረድኤት እያደረገ መሆኑንም ገልጾ በትግራይና ከዚያም አልፎ የሚያስፈልገውን ረድኤት ለማሟላት ዓለም አቀፍ ማህበረሰብ የረድኤት ጥረቱን እንዲያፋጥን ጥሪ አድርጓል። የትግራይ ጊዜያዊ አስተዳደር 4.5 ሚሊዮን የሚሆኑ ወደ 6 ሚሊዮን የሚጠጉ ሰዎች ማለት ነው ሰብአዊ ረድኤት ያስፈልጋቸዋል ብለዋል። የተባበሩት መንግስታት ድርጅት በያዝነው ዓመት በትግራይና በተቀረው የኢትዮጵያ ዙሪያ 16 ሚሊዮን የሚሆኑ ሰዎችን ለመርዳት 1.5 ቢሊዮን ዶላር እንደሚያስፈልገው አስታውቋል። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ምዕራብ ወለጋ ዞን ነጆ ወረዳ ውስጥ ወርቅ በባህላዊ ዘዴ በሚለቀምበት ስፍራ ላይ ባለፈው ሰኞ በተከፈተ ተኩስ ሰዎች መገደላቸውን የወረዳው አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ ገልጸዋል። ቦታው ላይ እንደነበሩ የተናገሩና የአይን ማኝ መሆናቸውን የገለጹ ግለሰብ በተኩሱ ሶስት ሰዎች መገደላቸውንና ሌሎች ሶስት ሰዎች መቁሰላቸውን ጠቁመው ገዳያዎቹን ግን እንደማያውቋቸው ተናግረዋል። ግድያውን የፈጸሙት ኦነግ ሸኔ ብለው የጠሯቸው ታጣቂዎች እንደሆኑ አስተዳዳሪው ተናግረዋል። የኦሮሞ ነፃነት ጦርነን የሚሉት ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የተናገሩት ሚልሱማ ጉታድ በበኩላቸው በሰጡት ቃል ክሱን አስተባብለዋል። ናኮር መልካ ዝርዝሩን ይዟል። የአይን እማኝ ነኝ ያሉና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ግለሰብ ስለ ሁኔታው ለቪኦኤ ሲናገሩ ተኩሱ የተከፈተው ባለፈው ሰኞ ከቀኑ ዘጠኝ ሰዓት ገደማ በምዕራብ ወለጋ ዞን ነጆ ወረዳ ጉቴዲላ በሚባል ቀበሌ ውስጥ በሺዎች የሚቆጠሩ ሰዎች በባህላዊ ዘዴ ወርቅ በማውጣት እንደሚተዳደሩ በገለጹበት ስፍራ እንደነበር ገልጸዋል። ተኩሱ የተከፈተው የወረዳው አስተዳዳሪ እና ሌሎችም የወረዳው ባለስልጣናት ከወርቅ አውጪዎቹ ጋር ውይይት እያካሄዱ ሳለ እንደነበር እማኙ ጠቁመው፣ ወዲያው ሶስት ሰዎች መገደላቸውን መገደላቸውንና ሌሎች ሶስት ሰዎች ደግሞ መቁሰላቸውን አስረድተዋል። ከተለያዩ ቦታዎች ማለትም ከምስራቅ ሸዋ፣ ከምስራቅ ወለጋ፣ ከመንዲ እንዲሁም ከተለያዩ ቦታዎች መጥተው ወርቅ የሚያወጡ ሰዎች ነበሩ። ጠዋት ላይ ተኩስ ነበረ። ተኩሱን የከፈተው አይታወቅም። የወረዳው አስተዳዳሪና ጸጥታ ኃይሎች ሁኔታውን ሊያረጋጉ ወደ ቀበሌያችን መጡ። ተሰለፉ ሲሉ ህብረተሰቡ ስጋት ስለገባው ተሸበረ። በዚህ መሃል ቁሙ ብለው ፖሊሶች ወደ ላይ ተኮሱ። በኋላ ላይም ከዚህም ከዚያም ተኩስ ተከፈተ። በመሃልም ስድስት ሰዎች ተመቱ። ሶስት ሴቶች ሲገደሉ፣ ሶስት ሰዎች ደግሞ ቆስለዋል ብለዋል። ሁኔታው መፈጠሩን የነጆ ወረዳ አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ በስልክ አረጋግጠዋል። ወርቅ በህገ ወጥ መንገድ የሚያወጡ ያሏቸው ከሰባት ሺህ በላይ ሰዎች በአካባቢው እንደሚገኙ አስተዳዳሪው ጠቁመው ሰዎቹ አካባቢውን ለቀው እንዲወጡ ከአምስት ጊዜ በላይ ተደጋጋሚ ውይይቶችን ማድረጋቸውን ስራቸውን በህጋዊ መንገድ እንዲያከናውኑና በማህበር እንዲደራጁ ለማበረታታት ከሌሎች የመንግስት ኃላፊዎች ጋር ሆነው ለማወያየት መሄዳቸውን አመልክተዋል። ከአምስት ሺህ በላይ የሚሆን ቁጥር ያለው ሰው ሰብስበው እያወያዩ ሳሉ ረብሻ መነሳቱንና ሁኔታውን ለማረጋጋት የመንግስት የጸጥታ ኃይል በቦታው እንደነበር ገልጸዋል። በዚህ ጉዳይ መፍትሄ ለመስጠት ከጸጥታ ኃይሎች ጋር በመሆን በቦታው ተገኝተን በዚህ አይነት ሁኔታ ወርቅ ማውጣት ህገ ወጥ ስለመሆኑ እየተወያየን ከተሰበሰቡ ሰዎች መካከል ሽብር ፈጠሩ። ከተለያዩ ቦታዎችም ተኩስ ተከፈተ። የኦነግ ሸኔ ማለትም የጠላት ኃይል ሲተኩስ እንደነበር ከተሳታፊዎች መካከል ነግረውናል። ከተኩሱ በኋላ ስናይ ስድስት ሰዎች በጥይት ተመተው ነበር። ሶስቱ ሲሞቱ፣ ሶስቱ ደግሞ ህክምና አግኝተዋል። በእኛ ጥርጣሬ ተኩሱን የፈጸመው የጠላት ኃይል ነው ብለዋል። ከውይይቱ በፊትም ጠዋት ላይ እነዚህ ታጣቂዎች ተኩስ ከፍተው ነበር ብለዋል። የወረዳው አስተዳዳሪ የጠዋቱን ተኩስ በተመለከተም ከተሰብሳቢዎቹ መካከል ለማረጋገጥ እንደቻለው ኦነግ ሸኔዎች የመንግስት አካል ከመጣባችሁ የመንግስት አካል መቶ ሊነካችሁ አይችልም፣ ከመጣም እናንተ ሸሹ፣ እኛም እርምጃ እንወስድበታለን ብለው እነዚህ ታጣቂዎች እንደነገሯቸው ነግረውናል ብለዋል። የተገደሉ ሰዎች አስከሬኖች ቀብር መፈጸሙንና የቆሰሉትም በሕክምና ላይ መሆናቸውን አቶ ተሊላ ገልጸው በሕጋዊም ሆነ ሕገወጥ መንገድ ወርቅ የሚያወጡ ሰዎችም ስፍራውን ለቀው መሄዳቸውን አስታውቀዋል። የነጅ ወረዳ አስተዳዳሪ ኦነግ ሸኔ በማለት ቅሬታ የቀረቡባቸው ራሳቸውን የኦሮሞ ነጻነት ጦር የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የገለጹና ቢሊሱም ማጉታ እንደሚባሉ ያሳወቁ ሰው ክሱን በማስተባበል ግድያውን አልፈጸምንም ብለዋል። የወረዳው መንግስት አስተዳደር ኦነግሸኔ ቢለንም እኛ የኦሮሞ ነጻነት ሰራዊት እንጂ ኦነግሸኔ አይደለንም። እንደ ኦሮሞ ነጻነት ሰራዊት በስፍራው የተፈጸመውን የአካባቢው ሰዎች ያውቃሉ። ግድያውን የፈጸሙት የወረዳው አስተዳደር እንዲሁም አስተዳደርና ጸጥታ የሚመሩት ኃይል ነው። ይህንን ደግሞ ገለልተኛ አካል እንዲያጣራ እንጠይቃለን። የኦሮሞ ነጻነት ሰራዊት ይህንን ግድያ አለመፈጸሙን ይገልጻል ብለዋል። በሌሎች ስፍራዎችም ተፈጸሙ የተባሉ የንጹሐን ሰዎችን ግድያ ቡድናቸው እንዳልፈጸመ አቶ ቢሊሱማ ገልጸዋል። የወረዳው አስተዳዳሪ እጅ ሰጥተው እንዲገቡ ለጠየቁትም ተከታዩን ምላሽ ሰጥተዋል። የዚህ መፍትሄ አጭር ነው። የኦሮሞና በኢምፓየር ውስጥ የሚገኙ ህዝቦችን መብት አንቀጽ ሰላሳ ዘጠኝን ማረጋገጥ ነው ብለዋል። በምዕራብ ኦሮሚያ የተለያዩ ቦታዎች ለሚከሰቱ የሰብአዊ መብቶች ጥሰቶች መንግስትና ታጣቂዎቹ እርስ በርስ ሲወቃቀሱ ቆይተዋል። መንግስትም በታጣቂዎቹ ላይ እርምጃ እየወሰደ መሆኑን በተደጋጋሚ ይገልጻል። ለአሜሪካ ድምፅ ናኩር መልካ ካምቦ የአማራን ህዝብ ለጉዳት የሚዳርጉ መልእክቶችና መፈክሮች ህዝባዊ ሰልፎች ላይ መንጸባረቅ እንደሌለባቸው የአማራ ክልል ርዕሰ መስተዳድር አሳሰቡ። በህዝባዊ ትዕይንት ሰበብ የህዝቡን ደህንነት ወደ አደጋ በሚዳርጉ አካላት ላይ የክልሉ መንግስት ህጋዊ እርምጃ እንደሚወስድም ተናግረዋል። ርዕሰ መስተዳድሩ መስፍን አራጌ ዝርዝሩን ያስደምጠናል። የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ትናንት ማምሻውን ለጋዜጠኞች በሰጡት መግለጫ እንዳስታወቁት የአማራን ህዝብ ሰላምና እድገት የማይፈልጉ ባሏቸው አካላት ክልሉ በደህንነት ስጋትና ጫና ውስጥ ነው ያለው። ክልላችን አሁን ባለበት ሁኔታ በብዙ አቅጣጫ ውጥረት ውስጥ ነው ያለው። አንዱ ጁንታው ነው። የጁንታው ትርፍራፊ በአማራ ክልል ከዳር እስከ ዳር ድረስ በከፍተኛ ሁኔታ እሱን ለማጽዳት ስራ እየሰራ ነው ያለ ልዩ ኃይላችን እዛ አካባቢ ያለ። በአሁኑ ሰዓት እኔ እና እናንተ በምናገርበት ሰዓት የቅማን ጽንፈኛ ቡድን ከሱዳን ሰልጥኖ ወጥቶ ከጁንታው ጋር ተቀላቅሎ በልዩ ኃይላችን ላይ ሀብት ከፍቷል። አይከል ከተማ ቀናት ተቆጥሯል። ከኋላ እየወጋ ነው እሱ። ይሄ ብቻ አይደለም። ሱዳን ድንበር አጎራባች ላይ ነን ያለ ነው። እኛ ሱዳን ድንበር ላይ በተለያየ ቀን በተለያየ ጊዜ ግጭት ይነሳል። ባለሀብቶቻችን ይፈናቀላሉ። አርሶ አደሮቻችን ይፈናቀላሉ። ይሄ ሌላ ሌላ ጫና ነው። ከኦሮሚያ አካባቢ የሚፈናቀሉ ዜጎች አሉ። ከቤኒሻንጉል አካባቢ አሁንም የሚፈናቀሉ ሰዎች አሉ። ከግማሽ ሚሊዮን በላይ ተፈናቃይ ይዘን እያስተዳደር ነው ያለው። እሱን መቀለብ፣ መደገፍ ከር ማድረግ ይጠይቃል። ለዓመታት የተዘረጋው ጸረ አማራ ትርክትና የጥላቻ ቅስቀሳ የአማራ ተወላጆችን ለሞት ዳርጓል፣ ለጥቃት አጋልጧል፣ እስከ መፈናቀል አድርሷል ነው የሚሉት ርዕሰ መስተዳድሩ። በተለይም ኦነግሽን የተባለው ጸረ ሰላም ኃይል፣ የኦሮሞም የአማራ ብዝ ጠላት የሆነው ኃይል ይህን ጉዳይ በመምራትና በማስተባበር ከፍተኛውን ድርሻ ይወስዳል። ይህ ኃይል በኦሮሞና በአማራ ሕዝቦች መካከል ቁርሾ ለመፍጠር እየሰራ ያለ ኃይል ይሄ በማንነታችን ምክንያት የሚደረግ ጥቃት ባለፉት አምሳ ስልሳ ዓመታት የተዘራ ዘር ነው። ዛሬ የተፈጠረ ችግር አይደለም። ስለሆነም ይህ የአማራ ህዝብ መፈናቀልና ሞት አሳስቦን በርካታ ስራ ለመስራት እየተሞከረ ቢሆንም ችግሩን በመለስተኛነት ከመፍታት ያለፈ በዘላቂነት እየተፈታ አይደለም። ይህንን ለውጥ ለማምጣት ትግል ማድረግ ይጠይቃል ማለት ነው። ሰሞነኛውና በክልሉ ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች ወረዳዎች የተቀሰቀሰው ግጭትም ርዕሰ መስተዳደሩ ያነሱት ርዕሰ ጉዳይ ነበር። ከክልሉ ውጭ ያለው አማራ እንዲሆን እያልን ስለ ችግሩ እየተነጋገር ባለንበት ሁኔታ በራሳችን ክልል በኦሮሞ ብሔረሰብ ዞን አስተዳደር እና ሰሜን ሸዋ ዞን አስተዳደር አጎራባች ወረዳዎች ግጭት ተከሰተ። በጉዳቱ ሰሙታል ተፈናቅሏል ሰው ይህን ጥቃት የሚፈጸመው ኃይል የተደራጀ የታጠቀ የሰለጠነ ኃይል መሆኑን አረጋግጠ ይህ ኃይል የአካባቢ ነዋሪ ሊሆን ይችላል፣ ከአካባቢ ውጭ ያለ ሊሆን ይችላል። በተደራጀ አግባብ ጥቃት የፈጸመ ኃይል ነው። ይህ ኃይል ጥቃት ሲያደርስ የት ነበር? የት ነው እየሰራን ያለ ነው? ምን እያደረግ ነው? የሚሉ ነገሮችን እያጣራን ነው። ጥቃት ለምን ደረሰብን ብቻ ሳይሆን ጥቃቱ እንዲደርስብን ምን እያደረግን ነበር? ምን ይሰራ ክልሉ ጸጥታ መዋቅር፣ ምን ይሰራ ላይ ክልሉ መረጃ መዋቅር የሚለውን በአግባቡ ለመመርመር ለማጣራት እየሞከርን ያለንበት ሁኔታ ነው ያለው። ለምንድነው ከሚሴ አጣዬ ላይ ሞት ነግድ እየተፈጸሙ ፖሊሳችን የት ሄደ? ሚሊሻችን የት ሄደ? አጣዬን እና ከሚሴ አካባቢን ግጭት ለማብረድ እኮ ከግንባር ኮነ ሰራዊት ያመጣሉ። እዛ አካባቢ ያለ አመራር ምን ይሰራል? እዛ አካባቢ ያለ የጸጥታ ኃይል ምን ይሰራል? የሁሉ እስኪሆን ድረስ ምን እናደርግ ነበር? ኃላፊነት መውሰድ አለብን። ይህን ችግር ለመፍታት አሁንም የክልላችን ልዩ ኃይል የፌዴራል የጸጥታ ኃይል መከላከያ ፌዴራል ፖሊስ በቦታው ተገኝቶ መስዋዕት እንደት እየከፈለ ነው ያለው በአሁኑ ሰዓት ለማረጋጋት ተሞክሯል። እዛ አካባቢ ያሉ ወንጀለኞችን ለመያዝ ሙከራ የተደረገ ነው። ጥፋተኞችን ለይቶ ለህግ የማቅረብ ጥፋተኞች ላይም እርምጃ የመውሰድ ስራ እየሰራ ያለበት ሁኔታ ነው ያለው። ይህን ተከትሎ በአማራ ተወላጆች ላይ የሚደርሰው ግድያና መፈናቀል ይቁም የሚሉት ይህንተ ህዝቦች በክልሉ የተለያዩ ከተሞች መደረጋቸው ይታወሳል። ርዕሰ መስተዳደሩ ሰልፎቹ እየደረሰ ካለው በደልና ጥፋት አንጻር ተገቢ ናቸው ሲሉ፣ በተለይም ሰልፎቹ በሰላም እንዲጠናቀቁ ላደረጉ አካላት በዋናነት ለወጣቶች ምስጋና አቅርበዋል። ይሁን እንጂ ሰልፉን ለፖለቲካ አላማቸው ማስፈጸሚያ አውለውታል ያሏቸውን አካላት ኮንነዋል። ሁሉም አካባቢ ማለት ይቻላል፣ በአንዳንድ ቦታዎች ላይ የወጡት መፈክሮች ትክክለኛ የህዝቡን ጥያቄ የሚያንጸባርቁ ፎከሮች ናቸው። ስለዚህ ሰልፉን ወደ ነውጥ ለመቀየር ወደ ግጭት ለመቀየር ታልሞ ተሰርቷል። የጸጥታ ኃይላችን ባደረገው ክትትል፣ ወጣቶች ባደረጉት ከፍተኛ የሆነ ትግል ምንም አይነት ነውጥ እንዳይከሰት ስላደረጉ ምስጋና ላቀርብላቸው እፈልጋለሁ። ወጣቶች ነገር ግን በሰልፉ በጣም ጥቂት በሆኑ ቦታዎች ይሄ ሁሉንም ሰልፎች አይወክልም። ጥቂት በሆኑ ቦታዎች የህዝባችንን አንድነት የኢትዮጵያን ብሔር ብሔረሰቦችና ህዝቦች አንድነት የሚሸረሽር የህዝቦችን ስም ዝቅ ሊያደርግ የሚችል ተገቢ ያልሆነ ሰልፍ ላይ መፈክር ይዘው የወጡ ቦታዎች ነበሩ የህዝቦችን ክብር የሚነካ መፈክር አንድ ቦታ ላይ ተስተውሏል እንደ ክስተት እንዲህ አይነት ድርጊቶች ህዝብን ለበለጠ ጉዳትና ጥቃት ያጋልጣል ባይ ናቸው በሚሊዮን የሚቆጠር አማራ ኦሮሚያ ውስጥ ነው ያለው በሚሊዮኖች የሚቆጠር አማራ ደቡብ ውስጥ ነው ያለው የአማራ ህዝብ በእነዚህ አካባቢዎች የሚኖረው አገሬ ብሎ የአማራ ህዝብ ጅማ ሲኖር ጅማ አገሬ ነው ብሎ ወለጋ ሲኖር ወለጋ አገሬ ነው ብሎ ነው። ጉራ ፈርዳ ሲኖር ጉራ ፈርዳ አገሬ ነው ብሎ ነው የሚኖረው። ይሄን ህዝብ በጠላትነት እንዲታይ ተጨማሪ ጥቃት እንዲደርስበት የሚያደርግ ተገቢ ያልሆነ መልእክት ማስተላለፍ በእንደዚህ አይነት ሁኔታ ትክክል አይደለም። ዛሬ ሰው ሞተ ተፈናቀለ በምንልበት ሰዓት ሰው ወደ ጅማ ይሄዳል። በዚህ አመት በደረሰን ስታቲስቲካል ዳታ ከሃምሳ ሺህ በላይ ሰዎች ወደ ጅማ ገብተዋል። ለቀን ስራ የሚሄዱ ሰዎች ናቸው። ቡና ለቀሙ የሚመለሱ ሰዎች ናቸው። ወንድሞቻችን እህቶቻችን የሚኖሩት ዛ በአንጻሩ በጥቂቶች የተሰነዘረውን መፈክር የብዙሀን አቋም አድርገው የሚመለከቱ አካላትም ስህተታቸው እንዲታረሙ ጠይቀዋል። እኛ ከሌላው የኢትዮጵያ ብሔር ብሔረሰብና ህዝብ ጋር አብረን ይኖርነን ይህን መፈክር መውጣት አስመልክተው አንዳንድ ሀይሎች ህዝብ እንደተሰደበ አስመስለው ለመቀስቀሻ መሳሪያነት የሚጠቀሙበት ከሆነ ስህተት ነው። ይህ የወጣቶች የጥቂት ወጣቶች የግለሰብ ፍላጎት መሆኑን በዚህ አጋጣሚ መግለጽ ፈልጋሉ። ቆየት ብለው በተካሄዱ ሰልፎችም ላይ ለየት ያሉ አፍራሽ ድርጊቶች መስተዋላቸውን ተናግረዋል። የዝርፊያ ሙከራዎች ነበሩ። የንግድ አገልግሎቶች እንዲያቆሙ በአንዳንድ አካባቢዎች ሞከሩ። እንግዲህ ተመልከቱ። ዛሬ ኑሮ ውድነት ህዝብን እያሰቃየ ካፌ ላይ ሻይ ሽጠሻ ትቢ ሽሮ እንጀራ ሽጠሻ ትቢ የሚል ለህዝቦች ፍትህ የሚታገል ሰው የንግድ ድርጅት ክንሱ ክንዘግተ ቁጭ በል የሚል ከሆነ በህዝቡ ላይ ምንም ፍርድ እየፈረደ እንደሆነ ማየት ይቻላል። ስለ አማራ ህዝብ መብት፣ ስለ አማራ ህዝብ መሞት፣ ስለ አማራ ህዝብ መፈናቀል፣ ስለ አማራ ህዝብ ሀብት ንብረት መውደም ጥያቄ እያነሳ መንገድ የምትዘጋበት ከሆነ ትጉል ምንድን ነው? ስለ አማራ ህዝብ መጎሳቆል ስለ ችግር እየተናገርክ ሻይ ቤት ግን ከፍተህ ሻይ ቡና እንዳስሸጥ ቡና ቤት ግን እንዳትከፍት፣ ሱቅ ግን እንዳትከፍት፣ ሆቴል ግን እንዳትከፍት የምትለው ከሆነ ምኑን ነው ለህዝብ የምትታገለው? ምን ሞተውም እኛ አሁን ህዝባችንን ለችግር የምንዳርገው እኛ። እንዲህ አይነት ነገሮች መታረም አለባቸው። ከአሁን ጀምሮ እንግዲህ ህግን እናስከብራለን ማለት ነው። እኛ መሪዎች ነን። ትክክል ነው። በስራችን መብጠልጠል አለብን፣ መወቀስ አለብን። የተወሰነ አመራር ተመርጦ፣ የተወሰነ አመራር ተነጥሎ ይብጠለጠላል። ይህም ተገቢ አይደለም። ለአማራ ወጣቶች አይመጣም። ይህም የጥቂቶች ነው፣ የብዙዎች አይደለም። የምርጫ ቀስቀሳ የሚካሄድበት ፖስተር ተገንጥሏል። ይህም ትክክል አለም፣ ነውር ነው። ለዚህ ነው ፖለቲካል ፍላጎትን በሰልፉ ላይ ለመጫን ፍላጎት ነበር፣ ጥረት ተደርጓል የምንልበት ምክንያት ይሄ ነው። በአንዱ ፓርቲ ደጋፊና በሌላው ፓርቲ ደጋፊዎች መካከል ግጭት እንዲነሳ ሆን ተብሎ የተደረገ ጥረት ነው። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ጥናት ትምህርት ክፍል መምህር የሆኑት ተፈራ ማረ ርዕሰ መስተዳድሩ ክልሉ ያለበትን የጸጥታ ስጋት የገለጹበትን መንገድና ትንታኔ አድንቀዋል። ይሁን እንጂ በቅርቡ የተደረጉ ህዝባዊ ሰልፎችን አስመልክተው የሰጡት ማብራሪያ የሰልፉን ጥቅል ላውድ የቃኙ አይደሉም ይላሉ። የወንደር ወጣቶች ይዘው የወጡት የኦሮሞ ወንድሞችንም ይህን ንድ ነው የሚል ስሎገን የትግሉ ምልክት ተደርጎ የሚወሰድበት ሁኔታ እናያለን እና በብዙ መንገድ የሰሞኑ ሰልፎች ህዝብን ከህዝብ ሊያጋጩ የሚችሉ መልክቶች የተስተጋቡበት ነው ብሎ ማለት በጣም አስቸጋሪ ነው የሚሆነው ግለሰቦችን የሚያነሱ ዘርን የሚጠቅሱ ቢልቦርድም እስከ መቅደድ እና የምርጫ ምልክቶችን እስከ ማውረድ የደረሱ ድርጊቶች ተስተውለዋል የሚል መግለጫን የሰጡት ርዕሰ መስተዳደሩ እነዚህን አዝማሚያዎች በምንም መንገድ የምንደግፍበት የሞራል ግራውንድ ሊኖር አይገባም። ዲሞክራሲ ልምምዱ ጠቃሚ ጉዳይ እንዳልሆነ ሁላችንም የምንግባባበት ጉዳይ ነው። እነዚህ ሰልፎች የተዘጋጁት ህዝብ ከረጅም ጊዜ ስክረት እና ከተራዘመ ትግስት በኋላ አደባባይ ወጥቶ ቁጣውን የገለጽባቸው ሰልፎች ናቸው። ከዚህ በፊት ሲሆኑ የነበሩ ነገሮችን ስናይ በእርግጥ ህዝብ ስሜት ውስጥ ሊያስገቡ የሚችሉ ጉዳዮች ሲፈጸሙ ከርመዋል። ዘረን መሰረት ያደረጉ ግጭቶች ነበሩ። ስለዚህ ህዝብ ስሜቱ ፈንቅሎት ወደ አደባባይ ወቶ ቁጣውን የገለጸበት ጥያቄውን የሚያቀርብበት ሰልፍ መሆኑን መገንዘብ አውዱን መገንዘብ በጣም ጠቃሚ ነው ብዬ አስባለሁ ስፔሲፊካሊ አሁን እነዚህን ነገሮች ነጥለን የምናያቸው ከሆነ አጠቃላይ አውዱን የዋጃ አይሆንም ትንታኔያችን በወልዲያ ዩኒቨርሲቲ የፖለቲካ ሳይንስ እና አለም አቀፍ ግንኙነት ትምህርት ክፍል የሰላምና ደህንነት መምህር መኳንን ተስፋውም ሰልፉን እና የሰልፉን አላማ የክልሉ መንግስት የደገፈበትን መንገድ አድንቀዋል በኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ አጎራባት ዞኖች ችግር ሲያጋጥም በወቅቱ የክልሉ አመራሮች ምላሽ አለመስጠታቸውን በውስንነት አንስተዋል። መጀመሪያ ችግሮች ከመከሰታቸው በፊት መሰራት ነበረበት፣ ከተከሰተም በኋላ አፋጣኝ የሆነ ምላሽ መስጠት ሲያስፈልግ ቢቻን እንኳ አካባቢው ላይ ሲሄዱ ወቅት እራውን መስራት ነበረባቸው እና የማረጋጋት ስራ መስራት ነበረባቸው። እሱ ይቅርና እንኳ ሰው ወገን ሞተ ሞተ ብሎ ማዘን እና ማስተዛዘን ሲገባ ጭራሽ ባነር ተቀደደብን፣ የድርጅታችን መሪ ጽናቸው ገደፈብን በማለት መግለጫ ሰጥተዋል። ነገር ግን የናቶ እየተቀደደ እንደተማክ ነበር። በአጣይና ዙሪያው የተቀሰቀሱት ጥቃቶች የተፈጸሙት በስልጠና በተደራጁ ታጣቂዎች ናቸው በሚለው ማጠቃለያ ዙሪያ በርዕሰ መስተዳድሩ መግለጫና በኦሮሞ ብሔረሰብ አስተዳደር ዞን አመራሮች መካከል የሀሳብ ልዩነት መንጸባረቃቸውን ጠቅሰዋል። በአንድ ክልልና በአንድ የፖለቲካ ጥላ ስር በተሰበሰቡ አመራሮች መካከል የሚፈጠር ልዩነት በሕዝቦች መካከልም ልዩነት እንዳያስከትል ስጋት አላቸው። የፖለቲካ ምሁሩ ለአሜሪካ ድምጽ ሬዲዮ መስፍን አራጌ ወደ ተከታዩ ዘገባ ስናልፍ የፌዴራል የአደጋ ስጋት ስራ አመራር ኮሚሽን ሰሞኑን በአማራ ክልል ሰሜን ሸዋ ዞን በተፈጠረው ግጭት ለተፈናቀሉት የነፍስ ደራሽ እርዳታ መስጠቱን ኮሚሽኑ አስታወቀ። በክልሉ አስራ አንድ ዞኖች ከሀገሪቱ የተለያዩ አካባቢዎች የተፈናቀሉ ከስድስት መቶ ሺህ በላይ ተፈናቃዮች ይገኛሉ ያለው ኮሚሽኑ ለሁሉም ድጋፍ እያደረግኩ ነው ብሏል። አዲስ ቸኮል ተጨማሪ አለው። ሰሞኑን በሰሜን ሸዋ ዞን ከመኖሪያቸው የተፈናቀሉ ከ253 ሺህ በላይ ለሚሆኑ የዞኑ ነዋሪዎች አስቸኳይ የምግብ ድጋፍ ማድረጉን ፌዴራል የአደጋ ስጋት ስራ አምራር ኮሚሽን አስታወቀ። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪዮ እንዳስታወቁት ኮሚሽኑ በጊዜያዊነት ፈጥኖ የሚደርስ ድጋፍ ሰጧል ብለዋል። በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም፣ አጣዬ፣ አንጾቅያ፣ ቀወትና ሸዋ ሮቤ ከተማ በተፈጠረ ግጭት የንጹሀን ዜጎች ያው ህይወትም አልፏል። ከፍተኛ ንብረቱም ወድሟል ከቤት ማምረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች ሁለት መቶ ሀምሳ ሶስት ሺህ ናቸው። እነዚህም በመሀል ሜዳ በእርግቢ መኮይ ሸዋሮ ቤትና ደብረ ብርሃን ከተማ ይገኛሉ። ይህን መረጃ ያገኘነውም ከክልሉ አደጋ ስጋት ስራ አመራር ኮሚሽን ነው። አስቀድመንም የላክነው አለ አሁን በአካባቢው ማህበረሰብና በክልሉ እየተደረገ ካለው ድጋፍ በተጨማሪ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአስራ አንድ በላይ ከባድ ተሽከርካሪዎችን በመመደብ በቦታው አምስት ሺህ ሰባ አምስት ኩንታል ምግብና አንድ ሺህ ሁለት መቶ ካርቶን የዱቄት ወተት ተፈናቃዮች ወደሚገኙበት ሸዋ ሮቢትና ደብረ ብርሃን ከተማ በማድረስ እንዲሰራጭ ተደርጓል የተደረገው ጊዜያዊ ድጋፍ ህጻናትን አጥቢ እናቶችና አረጋውያንን ግምት ውስጥ ያስገባ ነው ብለዋል አቶ ደበበ በሌላ በኩል ከሰሜን ሸዋ ዞን ተፈናቃዮች በተጨማሪ በአማራ ክልል አስራ አንድ ዞኖች ለሚገኙና ከልዩ ልዩ ክልሎች በተለያየ ጊዜ ለተፈናቀሉ ሌሎች ስድስት መቶ ሺ ተፈናቃዮችም መደበኛ ድጋፍ እየተሰጠ ነው ብለዋል። ቀደም ሲል ባሉት ጊዜያት ከሀገራችን የተለያዩ አካባቢዎች የተፈናቀሉ ቁጥራቸው ከስድስት መቶ ሺ በላይ የሚሆኑ ወገኖች በክልሉ አስራ አንድ ዞኖች ውስጥ በጊዜያዊ መጠለያና በማህበረሰብ ውስጥ ይገኛሉ። ቅድም ከገለጽኩለት ውጪ ማለት ነው። እነዚህም ወደ ቀያቸው እስኪመለሱ ድረስ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአጋር አካላት ጋር በመሆን ተፈናቃዮች አሁን በሚገኙበት ቦታ አስፈላጊው ድጋፍ ይደረጋል። እነኚህ በአስራ አንድ የአማራ ክልል ዞኖች የሚገኙ ከስድስት መቶ ሺህ በላይ ተፈናቃዮች ወደ ቀያቸው እስኪመለሱና ከተመለሱም በኋላ እስኪቋቋሙ ድረስ ድጋፍ እንደሚደረግላቸው አቶ ደበበ ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ለተፈናቀሉትም ወደፊት በቁጥራቸው ልክ ድጋፍ ይደረጋል የሚሉት አቶ ደበበ በድጋፍ ማዕቀፉ ከምግብ ባሻገር ለተፈናቃዮች የጤናና ዋነክ ድጋፎች እንዲሁም ከቀያቸው ለለቀቁት የመመገቢያ ማብሰያ መጠለያና የመሳሰሉት ቁሳቁሶች የድጋፍ ሰልፍም ይካተታል ብለዋል። ከአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ወደ ተከታዩ ዘገባ ስናልፍ በዚህ ሳምንት የቻድ ፕሬዝዳንት እድሪስ ደቢ መሞት በአገሪቱና በመላው ምዕራብ አፍሪካ አለመረጋጋትን ሊፈጥር ይችላል የሚል ስጋት ተፈጥሯል። ምንም እንኳን ተችዎች እንደሚሉት የደቢ የሰላሳ አንድ ዓመታት አገዛዝ አምባገነናዊ ቢሆንም የደህንነት ባለሙያዎች ግን ሽብርተኝነትን በመዋጋቱ ረገድ ዋነኛው አጋር የነበሩ በመሆናቸው መጪው ምን ሊሆን እንደሚችል ስጋት ሆኖባቸዋል። የቪኦኤ ዘጋቢ አኒካ ሀምር ሻልክ ከዳካር ተከታዩን ዘገባል ካለች ደረጀ ደስታ ያቀርበዋል። ደቢ በምዕራብ አፍሪካ በደንብ ከተደራጁት ትልቅ ወታደራዊ ይዞታዎች መካከል የአንደኛው ባለቤት ነበሩ። የሳቸው ኃይል ከቅርብ ዓመታት ወዲህ በቻድ ሐይቅ ተፋሰስና ሳህል ውስጥ የእስልምና አማጽያን ቡድኖች ያደረሱትን ከፍተኛ ጥቃት በማምከን የዓለም አቀፉን ደህንነት ለማስከበር የሚደረገውን ጥረት አግዟል። ይህ በመሆኑም ይመስላል እንደ ፈረንሳይና ዩናይትድ ስቴትስ ያሉ ምዕራባውያን ኃይሎች ቻ ውስጥ ከጊዜ ወደ ጊዜ እየተባባሰ የመጣውን የሰብአዊ መብት ረገጣና የፖለቲካ ተቃዋሚዎችን አፈና አስመልክቶ የሚያደርጉትን ሁሉ እንዳላዩ በመሆን አልፈውታል። ጆን ካምፔል በናይጄሪያ የቀድሞ ዩናይትድ ስቴትስ አምባሳደር የነበሩና መሰረቱን ዋሽንግተን ባደረገው የውጭ ግንኙነቶች ምክር ቤት በአፍሪካ ጥናት ዘርፍ ከፍተኛ ተመራማሪ ናቸው። ይህን ብለዋል። የጂሃድ ጦርነትን ያወጁትን አማጽያንን ለመታገል የሚደረገው ጥረት የእሳቸው መሞት ከፍተኛ ጉዳት ነው። የቻድ ጦር በምዕራብ አፍሪካ ውስጥ ምናልባት ከፈረንሳይ ጦር በቀር በጣም ውጤታማ የሆነ ተዋጊ ኃይል ነው። ጥያቄው መጪው አስተዳደር ያንን ጥረት ይቀጥልበታል ወይስ አይቀጥልበትም የሚለው ነው። ደቢ መሰረታቸውን ሊቢያ ውስጥ ባደረጉ አማጽያን የተገደሉት ባለፈው ሰኞ በግንባር ያሉ ወታደሮቻቸውን በመጎብኘት ላይ እያሉ ነበር። ድርጊቱ የተፈጸመው እንደ ኤሮፓ አቆጣጠር ሚያዚያ 11 በቻድ የተካሄደውን ምርጫ አሸናፊ መሆናቸውን ካወጁበት ጥቂት ጊዜ በኋላ ነበር። ተቃዋሚ ቡድኖች ግን ምርጫው አድላዊነት የተፈጸመበት መሆኑን በመግለጽ ራሳቸውን ከምርጫው አግልለዋል። የምርጫው ድል ለዴቢ ስልጣናቸው ላይ ለስድስተኛ ጊዜ ወይም ዙር የሚያቆያቸው ይሆን ነበር። አሁን የተቋቋመው ጊዜያዊ ወታደራዊ አስት ምክር ቤት የደቢን ልጅ ጀኔራል መሐመድ እድሪስ ደቢን ለመጪዎቹ 18 ወራት በጊዜያዊነት የአገሪቱ መሪ አድርጎ ሰይሟቸዋል። ፖል ሳይመን ሃንዲ በዳካር የደህንነት ምርምር ተቋም ውስጥ የቀጠናው ከፍተኛ አማካሪ ናቸው። ስለ ሁኔታው ይህን ብለዋል። በቻድ በቅርብ ጊዜ ውስጥ ምን ሊሆን እንደሚችል እርግጠኝነት የለም። በወታደራዊ ምክር ቤቱም በቅርቡ የተደረገው ጊዜያዊ አስተዳደር በውስጡ መረጋጋትን ስለማምጣቱም እርግጠኛ መሆን አይቻልም። በከፍተኛ የጦር መኮንኖች መካከል ስምምነት ስለመኖሩም አይታወቅም። እስላማዊ አማጽያንም ይህን እንደ ጥሩ አጋጣሚ በመጠቀም ቻድን የበለጠ እንዳትረጋጋ ሊያደርጉ ይችላሉ። ይህ በመላው ምዕራብ አፍሪካ የተያያዘ ችግር ሊያመጣ ይችላል። የደቢ ልጅ በቻድ የጦር ኃይል አባላት ዘንድ እምነት ካላገኙ አገሪቱ የእስልምና አማጽያን ቡድኖችን በመዋጋት በኩል በአካባቢው የነበራትን ቁልፍ ሚና ልታጣ ትችላለች። በዩናይትድ ስቴትስ የመከላከያ ሚኒስቴር የጥናትና ምርምር ተቋም ውስጥ ተመራማሪ የሆኑት ዳንኤል ኢዜኛ ይህን ያስረዳሉ። የወታደራዊ እዙንና የሰራዊትን ኃይል መቆጣጠሩ ሂደት ስሊዛባ የሚችልበት ሁኔታ ሊፈጠር ይችላል። ጊዜያዊ ወታደራዊ ምክር ቤቱ ራሱ ሁኔታውን ለመቆጣጠር ፍላጎት ማሳየቱ በራሱ ትልቅ አለመረጋጋት መኖሩን ያመለክታል። ያም ምናልባት በቀጠነው በቻድ ሐይቅ ተፋሰስና ሳህል ውስጥ ለሚደረገው ጥረት የሰራዊት አስተዋጽኦ ላይ ችግር ሊፈጥር ይችላል። ማዕከሉ እንደሚለው ከጂሃዲስቶቹ አማጽያን ጋር የተያያዘው አመፅ እንደ ኤሮፓ አቆጣጠር ከ2017 ጀምሮ በሰባት እጥፍ እየጨመረ መጥቷል። ከዚህ ውስጥ በቻድ ሐይቅ ተፋሰስ አካባቢ ያለው ካለፈው የ2020 ዓ ም ጋር ሲነጻጸር በ60 ከመቶ የጨመረ መሆኑም ተነግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አሁን መጪውን የኢትዮጵያ ምርጫ ወደሚመለከቱ ዘገባዎች እናልፋለን። የውጭ ኃይሎች ለእነሱ ታዛዥ የሆነ መንግስት በኢትዮጵያ ለማቋቋም እየሰሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ውስጥ ማንም ሰው የመንግስት ስልጣን የሚይዘው በምርጫ ብቻ እንደሆነም አሳሰቡ። በሚቀጥለው ሳምንት በክልሎች የሚከናወነው የምርጫ ዝግጅት ስራ የተሻለ ምርጫ ለማካሄድ ወሳኝ መሆኑንም አስታውቀዋል። መለስካቸው አመሃ ዝርዝራለው ጠቅላይ ሚኒስትሩ ትናንት ከክልል መንግስታት ርዕሳነ መስተዳድርና ከምርጫ ቦርድ የሥራ አመራር አባላት ጋር በተካሄደ ስብሰባ ቀደም ባለው ሳምንት የምርጫ ችግሮችን ለመፍታት በተከናውኑ ተግባራትና በተገኙ ውጤቶች ላይ ግምገማ ተካሂደዋል። ጠቅላይ ሚኒስትር አብይ እንደተናገሩት በአንድ ሳምንት ውስጥ የተሰሩ ስራዎች አያሌ ችግሮችን ፈጥተዋል። ይህ ስራ ግን በሚቀጥለው ሳምንት በይበልጥ ተጠናክሮ ካልቀጠለ ከመጪው ምርጫ አስፈላጊነት አንጻር በቂ እንዳልሆነ አስገንዝበዋል። ይህ ምርጫ እንዳይካሄድና እነሱ የሚያዙት መንግስት እንዲቋቋም የሚፈልጉ ኃይሎች ያሏቸው አካላት አቅደውና አልመው እየሰሩ ናቸው ሲሉም ከሰዋል። ከአንድ ዓመት በፊት ገደማ ጀምሮ ኢትዮጵያ የጀመረችው አጠቃላይ የብልጽግና ጉዞ እና ያላትም ትላልቅ ራዕዮች የሚቀናቀኑ ኃይሎች በተቻለ መጠን ምርጫውን አጨናቅፈን ምርጫውን እንዳይሳካ አድርገን ኢትዮጵያውያንን እርስ በርስ አባልተን ከዛ የሽግግር የስብስብ የድርድር የሚባል ማህበር ፈጥረን መንግስት በማድረግ እንደ አንዳንድ ጎረቤት ሀገሮች ደካማ መንግስት ብቻ ሳይሆን የምናዘው የሚፈጽም መንግስት እናደርጋለን ብለው ዶክመንት አዘጋጅተው ማሰራጨት ከጀምሩ ውሎ አድረዋል። ይህን ዓላማና እቅድ የተቀበሉ የሀገር ልጆች እንዳሉ የጠቆሙት ጠቅላይ ሚኒስትር እንዲህ ያለ መንግስት በኢትዮጵያ ሊቋቋም እንደማይችል ተናግረዋል ይህንኑ ሀሳብ እንደ አዲስ እውቀት የገዙ ወንድሞቻችን በተለያየ አጋጣሚ ምርጫን በማበላሸት የሚሰባሰብ የደካሞች ኃይል እርስ በርስ የማይደማመጥ የማይከባበር በጋራ ሀገር ሊገነባ የማይችል ኃይል ብቻ ሳይሆን በራሱ ውስጥም የግሩፕ እያንዳንዱ ግሩፕ በራሱ ውስጥ በአበልና በመኪና ክራይ የሚጨቃጨቅ መንግስት በዚያ መንገድ እንዲመሰረት ይፈልጋል ይህ ሀሳብ የኢትዮጵያን ሀሳብ አይደለም፣ ኢምፖርትድ ነው። ወደ እኛ የላኩት ኃይሎች ፍላጎታቸው ደካማ ሆንን ህልሞቻችን እንዳናሳካ ነው። የእኛ ህልም ስኬት ለአፍሪካ የሚፈጥረው ነገር ስላለ በዚህ አጋጣሚ ለመላ ኢትዮጵያ ሕዝብም እዚህ ላላቸው አማራዎች መግለጽ የምፈልገው ኢትዮጵያ ውስጥ ከምርጫ በስተቀረ የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ አይፈጠርም። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ጠቅላይ ሚኒስትሩ ይህን የውጭ ዓላማና ዕቅድ ለማምከን ተፎካካሪ ፓርቲዎች ሁሉ ሀሳብ ሊኖራቸው እንደሚገባ መዋቅር ዘርግተውም ህዝብ አሳምነው እንዲመረጡ አበረታተዋል። ለዚህ የተመቸ ድባብ የመፍጠሩ ትልቁ ኃላፊነት የሚወድቀው ግን የመንግስትን ስልጣን በያዘው አካል እንደሆነም በጽኑ አሳስበዋል። እኛ ደግሞ ምርጫው ዴሞክራሲያዊ እንዲሆን የሚፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂትሜት ጠንካራ መንግስት መፍጠር ይጠበቅብናል። ከዚህ ውጭ ያሉ ህልሞች አይሆኑም። የጀመርነውን የዴሞክራሲ ጉዞ ያጨናግፍ ይሆናል እንጂ አይሆኑም። ዴሞክራሲ እንዳይጨናገፍ፣ የጀመርናት ጭላንጭል ጉዞ ወደ ኋላ እንዳትመለስ፣ የሚፎካከርም ህዝብም መንግስትም በከፍተኛ የኃላፊነት ስሜት መስራት ይኖርብናል። መንግስትን ከጀመረው ኮርስ አውጥቶ ወደ ለመደው ወዳደገበት ነገር መውሰድ ቀላል ነው ቀላል ነው። ያ ደም መፋሰስ የማንፈልገው የመንግስት ስርዓት አይነት እንዳይፈጠር የምንፈልግ ኢትዮጵያውያን በትብብር በድግግት መንፈስ በተቻለ መጠን ለዲሞክራሲ ጉዞ መሰረት የሚጥል ምርጫ ማድረግ አለብን። ለዚህ ኮሚትን መሆን አለብን። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ዋና መልእክቴ ነው ያሉትን ለክልል አመራሮች አስተላልፈዋል። ተባብረን እችን ሀገር ማሻገር አለብን። ከዚህ ውጭ ያለውን በህግ አግባብ ህጋዊ እርምጃ እየወሰድን ማስተካከል ከሁላችን ይጠበቃል። ሁሉም ሰው በህግና በዲሞክራሲ ብቻ ከሰራ ነው ሽግግሩ የሚረጋገጠው። ከዛ ውጭ ያለውን በህግ አግባብ እርምጃ እየወሰዱ ማስተካከል ያስፈልጋል። እና ዋናው መልእክቴ ለክልል አመራሮች ይህ ሳምንት ወሳኝ የስራ ጊዜ ስለሆነ ስሜትን አላስፈላጊ ትምህርትን በመተው በምክንያት በትብብር ሙሉ ኃይላችሁን ተጠቅማችሁ ምርጫ ቦርድን ብታግዙ በሚቀጥለው ሳምንት በእርግጠኝነት በወሳኝ መልኩ ምርጫ ለማካሄድ የሚያስችል ብቻ ሳይሆን የተሻለ ምርጫ ለማካሄድ የሚያስችል ስራ ሪፖርት ማድመጥ እንችላለን። በጠቅላይ ሚኒስትር ጽሕፈት ቤት የወጣው አጭር የስብሰባው መግለጫ እንዳመለከተው በስብሰባው ወቅት የምርጫው ሂደት ሰላማዊና በነውጥ ኃይሎች የማይደናቀፍ እንዲሆን በሁሉም ክልሎች የተደረገውን የጸጥታ ማስከበር ዝግጁነት ዳሷል። በዚህ ረገድ ብሔራዊ የጸጥታ አማካሪ ሚኒስትር ገዱ አንዳርጋቸው በሀገር አቀፍ የምርጫ ደህንነት ኮሚቴው የተዘጋጀውን ግምገማ በማቅረብ ከጥቂት ግጭት ከሚስተዋልባቸው አካባቢዎች በስተቀር በመላ ሀገሪቱ የሚገኙ የምርጫ ጣቢያዎች በሰላማዊ ሁኔታ ምርጫውን ለማስተናገድ መዘጋጀታቸውን አስታውቀዋል ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ ሁለት ዜሮ ሁለት ሁለት አምስት አንድ ሰላሳ አምስት ዜሮ አምስት በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። አልሚዎች ለልዩ ልዩ አገልግሎት እንዲውል የተሰጣቸውን መሬት በአፋጣኝ አልምተው ለተፈለገው ዓላማ መዋል እንደሚጠበቅባቸው የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ አሳሰቡ። በከተማዋ እየታየ ካለው እድገት ጋር ተያይዞ እየጨመረ ለመጣው የመሬት ፍላጎት ምላሽ ለመስጠት ወደ መሬት ባንክ ገብቶ ከነበረው መሬት ውስጥ አንድ መቶ ሰላሳ ስምንት ሄክታር ለልዩ ልዩ አገልግሎቶች እንዲውል ለአልሚዎች መተላለፉም ተገልጿል። ፀሐይ ዳምጠው ዝርዝሩን ታቀርበዋለች። የአዲስ አበባ ከተማ አስተዳደር በሕገ ወጥ ተይዞ የነበረው መሬት ወደ መሬት ባንክ በማስገባት ለረዥም ጊዜያት ጥያቄ ሲቀርብባቸው የነበሩ እና ለከተማው እርገት የሚያስፈልጉ ተቋማት እንዲኖሩ ለማስቻል ሲሰራ መቆየቱን ምክትል ከንቲባ አዳነች አቤቤ ተናግረዋል። ከዚሁ ጋር በተያያዘም አልሚዎችን በግልጽ መስፈርት በመለየት በልዩ ሁኔታ መሬት እንዲሰጥ በካቢኔ መወሰኑን ምክትል ከንቲባው አስታውሷል። የመሬት ጥያቄ ቀርቦባቸው ወይም ደግሞ መስጠት አይቻልም፣ በዚህ በዚህ ምክንያት ተብሎ ውሳኔ ያላረከባቸው ብዙ ፋይሎችን አግኝተናል። እነዚህ ጥያቄዎች በማጤ እስካሁን ድረስ የለ ውሳኔ ወደ መቶ ሰላሳ ስምንት ሄክታር ወይም ደግሞ ከአንድ ጠ ስምንት ሚሊዮን ካሬ ሜትር በላይ በአንድ ጊዜ ውሳኔ ወስነን ዛሬ ለቀረበው አገልግሎት እንዲውል አድርገናል። ይህንን ያደረግነው እናንተን አምነን ታለም አላቸው ለተባለው አላማ ካወላላችሁ አቅሙ ዝግጅቱ አላችሁ ልታለሙት እንጂ የፈለጋችሁት ሌላ የተለየ ምክንያት የላችሁም ብለን አጥርተን በዛ ደረጃ እምነት ሲያሳረፍንባቸውን በዚህ ደረጃ እኛም በድፍረት ወስነናል ማለት ነው። እንግዲህ ይህንን እምነት እውን የምታደርጉልን በሚቀጥለው ተግባራችሁ ይፈልጋለን ማለት ነው። የከተማ አስተዳደሩም በመሬትና መሬት ነክ በሆኑ ጉዳዮች ላይ የምስተዋለውን የመሬት ወረራና ሌሎች ብልሹ አሰራሮችን በመፍታት አራት መቶ ሀያ ሁለት በሚሆኑ አመራሮችና ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ መሬት ልማት ማኔጅመንት ቢሮ ቢሮ ኃላፊ ዶክተር ሚልኬሳ ጃገማ ተናግረዋል። ለማህበሪያ አገልግሎት ጥያቄዎች ነበሩ። ለኢንዱስትሪ ዘርፍና ለአገልግሎት ዘርፍ ጥያቄዎች ነበሩ። ይህንን መነሻ በማድረግ የተለያዩ ሀገራዊ ፋይዳ አላቸው ፕሮጀክቶች የነበሩበት ሁኔታ ለማየት ሞክረናል ማለት ነው። እንደ መሬት የተሰሩ ስራዎች የመጀመሪያው በከተማችን አጠቃላይ ያለን ውስን ሀብት መሬት ስለነበረ በተለያየ አግባብ የመሬት ወረራ እንደነበረ ይታወቃል። ይህም መነሻ አድርገን የመሬት ወረራውን የማጽዳት ራሱን በቻለ እቅድ እንዲመራ የከተማ አመራሩ በትኩረት ሲሰራ የቆየበት ሁኔታ ነው የነበረው። ከዚህ አንጻር ወደ አንድ ነጥብ አንድ ሚሊዮን ካሬ ሜትር የሚጠጋ መሬት ወደ መሬት ባንክ እንዲመለስ የተደረገበት ሁኔታ ነው የነበረው። ሁለተኛው ተግባር አጠቃላይ መሬት ሴክተሩ የምታወቅበት ባህሪ ሕብረተሰቡ ዘንድ ተገልጋዩ ዘንድ ትረስ ያጣበት ሁኔታ ስለነበረ አመራሩን ብቻ የማስተካከል ስራ ሳይሆን ተቋም ውስጥ የሚሰሩትንም ባለሙያዎች የማስተካከልና የማጥራት ስራ ነው የነበረው። በቅርብ ጊዜ በካቢኔ የጸደቀ መመሪያ መነሻ በማድረግ በብቃትም በስነ ምግባርም ውስን ችግር አለባቸውን ባለሙያዎች በማጥራት ወደ 422 የሚሆኑ ባለሙያዎችን አጥርተን ከመሬት ሴክተሩ እንዲወጡ የተደረገበት ሁኔታ ነው የነበረው። ይሄ ቀጣይ ለምንሰራው ስራ መደላደል ይፈጥራል ብለን እናምናለን ማለት ነው። ዶክተር ሚልኬሳ አክለው በመዲናዋ አመታትን ያስቆጠረውን የመሬት ጥያቄ ለመመለስና በዘርፉ ያለውን የመልካም አስተዳደር ችግሮችን ለመፍታት ስራዎች መሰራታቸውን ገልጿል። የአዲስ አበባ ከተማ አስተዳደር በከተማዋ ካለ እርገት ጋር ተያይዞ እየጨመረ የመጣውን የመሬት ፍላጎት ምላሽ ለመስጠት አንድ መቶ ሰላሳ ስምንት ሄክታር ለልዩ ልዩ አገልግሎቶች እንዲውሉ ለአልሚዎች ማስተላለፉን ኃላፊው አብራርቷል። የሃይማኖት ተቋማት መሬት ጥያቄ ነበረ። እነዚህን የመሬት ጥያቄዎች ከሃይማኖት ተቋማት ጉባኤ ጋር በመሆን እነሱ በወሰኑት አግባብ አጠቃላይ ሃምሳ አራት ቦታዎች ወደ አስራ ሁለት ነጥብ አንድ ሄክታር መሬት ወይም አንድ መቶ ሃያ አንድ ሺ ሰባት መቶ ካሬ ሜትር ቦታ ተዘጋጅተን ያለንበት ሁኔታ ነው ያለው። በጎ አድራጎት ድርጅቶች በተለይ ከተማ ላይ የሚሰሩ በሴቶች ላይ፣ በህፃናት ላይ፣ በአረጋዊያን ላይ የሚሰሩ ተቋማትን መደገፍ ተገቢ ስለሆነ ካለን ውስናት ለእነዚህም ወደ ሶስት ሄክታር የሚጠጋ መሬት የቀረበበት ሁኔታ እንዳለ ለመግለጽ ነው። ይሄ ለሁለቱም ተቋማት ለሃይማኖት ተቋማትም፣ ለበጎ አድራጎት ድርጅቶችም ከሊዝ ነፃ የቀረበበት ሁኔታ እንዳለ ማየት ይቻላል ማለት ነው። ሌላው የከተማውን ኢኮኖሚያዊ ማህበራዊ ችግር ለመቅረፍ ኢንዱስትሪ ማስፋፋት ተገቢ ነው። በተለይ ማኑፋክቸሪንግ ኢንዱስትሪ ማስፋፋት አለብን ብለን ኢንዱስትሪ ማር ኢኮኖሚውን ከግብርና ወደ ኢንዱስትሪ የምናደርገውን የሚደግፍ ፕሮጀክት መሆን አለበት። የቴክኖሎጂ ሽግግር ሊያመጡ የሚችሉ ኢምፖርት ኢንስቲትዩት ሊያደርጉ የሚችሉ ለማየት ሞክረናል ማለት ነው። ለእነዚህ የኢንዱስትሪ ባለሀብቶች በቅርቡ በጸደቀው የሊዝ መነሻ ዋጋ መነሻ አድርጎ እንዲወስዱ የተደረገበት ሁኔታ ነው የነበሩ ለልማት የሚውለው መሬት የተሰጣቸው ተቋማትና ልዩ ልዩ ድርጅት ተወካዮች በበኩላቸው ለዘመናት ታጥረው የነበሩ መሬቶች ወደ መሬት ባንክ በማስገባት በግልጽ መስፈርት ለተቋማትና ድርጅቶች እንዲተላለፉ መደረጉ ከተማ አስተዳደሩ ለተጠያቂነትና ለመልካም አስተዳደር መስፈን ያለውን ቁርጠኝነት ያሳየ ነው ሲሉ ገልጿል። ለአሜሪካ ድምፅ ጸሐይ ተደምቶ ከአዲስ አበባ አድማጮች ዝግጅታችንን አጠናቀን ልንሰናበታችሁ ነው ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ፍልሚያው ከተጠናቀቀ ከረዥም ጊዜ በኋላ ተፋላሚዎቹ ወገኖች መሳሪያዎቻቸውን፣ ፈንጂዎቻቸውን፣ ያልፈነዱ ተቀጣጣይ መሳሪያዎችንና ሌሎች የጦርነቱን ቅሪቶች በየቦታው እየተውና እየቀበሩ በመሄዳቸው ለሰዎችና ለእንስሳት ከፍተኛ ጠንቅ ሆኗል ይላል ርዕስ አንቀጹ ሀተታውን ሲጀምር በብዙ ሺህ ሄክታሮች የሚቆጠሩ መሬቶች ጥቅም ላይ እንዳይውሉ ከማድረጋቸውም ሌላ ማህበረሰቡ እንዳይረጋጋ አድርገውታል። እነዚህን ነገሮች በመጠቀም አሸባሪዎቹ፣ አደገኛ እጽ አዘዋዋሪዎችና ወንጀለኞቹ ቡድኖች ያለ ጥንቃቄ የተከማቹትን እነዚህን መሳሪያዎችንና ፈንጂዎችን በማግኘት ህብረተሰቡን ለማሸበርና የህግ የበላይነትን በመጣስ አለመረጋጋትን ይዘራሉ ያለው ርዕስ አንቀጽ ዩናይትድ ስቴትስ እንደ ኤሮፓ አቆጣጠር ከ1993 ጀምሮ ጦርነት በተካ ካሄደባቸው አገሮች ውስጥ በምድር የተቀበሩትን ፈንጂዎችና የተቀጣጣይ መሳሪያ ቅሪቶችን ለማስወገድ ከ 4 ከአራት ቢሊየን ዶላር በላይ የመደበችው ለዚህ ነው ብሏል። እንደ አውሮፓ አቆጣጠር በ2020 ምንም እንኳ የኮቪድ-19 ወረርሽኝ ትልቅ ፈተና ቢደቅንም ዩናይትድ ስቴትስ እነዚህን የጦር መሳሪያዎችን ለማስወገድ በ49 አገሮች ውስጥ ከ259 ሚሊዮን ዶላር በላይ መድባለች ይላል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2001 ጀምሮ እነዚህን ተወጋጅ የጦር መሳሪያዎችን በማስወገድ ፕሮግራም የተገኙ ስኬቶቹን በየዓመቱ ትዘክራለች ያለው ርዕሰ አንቀጽ በአሜሪካ የውጭ ጉዳይ ሚኒስቴር ወታደራዊና ፖለቲካ ጉዳዮች ክፍል የመሳሪያዎች ማስወገጃና የአካል ጉዳት ጽሕፈት ቤት በየዓመቱ በምድር ላይ ያለ ሀሳብ መራመድ ሪፖርት ያወጣል። በሚያዝያ ወር መጀመሪያም ሀያኛውን እትም አውጥቷል ይሆናል ብለዋል። ርዕስ አንቀጹ በመቀጠል በሪፖርቱ ውስጥ በጉልህ ከተጠቀሱት ነገሮች መካከል ዩናይትድ ስቴትስ በየመን የምታደርገውን ስራ ያካተተ ነው። አሜሪካ የመን ውስጥ ካሉ ጉዳዩ ከሚመለከታቸው ባለድርሻ አካላት ዓለም አቀፍ ድርጅቶችና መንግስታዊ ካልሆኑ ድርጅቶች ጋር ፈንጂና ሌሎች ተቀጣጣይ መሳሪያዎችን የማጽዳት ስራዎችን በቅርበት ትሰራለች። ዩናይትድ ስቴትስ በኢራቅም እንዲሁ በአለፈው ዓመት ብቻ ተቀጣጣይ ፈንጂዎችን ለማጽዳት በአገሪቱም እየደረሱ ያሉትን የፈንጂ አደጋዎችን እና ተጋላጭነትን ለማስተማር 37 ነጥብ 5 ሚሊዮን ዶላር አውጥታለች። እነዚህ ጥረቶች በአይሲስ የተጠቁ የማህበረሰብ አባላትን ጨምሮ ከአካባቢያቸው የተፈናቀሉት ሰዎች ወደየአካባቢያቸው እንዲመለሱ በማድረግ እየረዱ ነው ብሏል። በአፍጋኒስታንም ውስጥ እንዲሁ ዩናይትድ ስቴትስ እንደ ኤሮፓ አቆጣጠር ከ1979 አንስቶ በነበሩ ውጊያዎችና አሁንም ባሉት ጦርነቶች ሳቢያ ከተቀበሩ ፈንጂዎችና ተቀጣጣይ መሳሪያዎች የተበከሉ የአካባቢዎችን ለማጽዳትና የጦር መሳሪያዎችን ማስወገጃ እንዲረዳ የገንዘብ ድጋፍ እየሰጠች ነው። ተንቀሳቃሽ የአየር መቃወሚያ መሳሪያዎችን የሚያስተዋውቁ ስልጠናዎችና ሴሚናሮችን በኤጀንሲዎች መካከል የውጭ ደህንነትና የጉምሩክ ባለስልጣናት በተንቀሳቃሽ የአየር መቃወሚያ ግብረ ኃይል እንዲሁም በብሔራዊ ፖሊስ መመሪያዎች መካከል ዘመናዊ የመከላከያ መሳሪያዎቻቸው ስርዓት የደረጁ እንዲሆን ጥረት እየተደረገ መሆኑን ርዕስ አንቀጹ አስታውቋል። በሲቪል አቪዬሽን የሚመጣውንም አደጋ ለመቀነስ እንዲረዳ ከተንቀሳቃሽ የአየር መቃወሚያ ክፍል ማንፖድስ በመካከለኛው ምስራቅና ከሰሜን አፍሪካ ላሉ ባለሥልጣናት በድረገጽ የተደገፈ ስልጠና ተሰጥቷል። በመጨረሻም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካና ወታደራዊ ጉዳዮች ተጠባባቂ ረዳት ኃላፊ ቲሞቲ አለን ቤትስ ወረርሽኙ ቢኖርም ዩናይትድ ስቴትስ በዓለም ዙሪያ በተለያዩ መርሃ ግብሮች የተለያዩ የትብብር ስራዎችን መስጠት ችላለች። የጦር መሳሪያዎቹ ጥፋት እንዳያደርሱ በቁርጠኝነትም እንቆያለን። እንደ ኤሮፓ አቆጣጠር በ2021 ዓ.ም ጥረታችንን እንደገና እናድሳለን። ስለዚህ ሰዎች ሁሉ በምድር ላይ በሰላም ይራመዳሉ ማለታቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።